መጽሐፈ መሣፍንት ምዕራፍ አስራ አምስት ከዚህም በኋላ በስንዴ መከር ጊዜ ሶምሶን የፍየል ጠቦት ይዞ ሚስቱን ሊጠይቅ ሄደና ወደ ጫጉላ ቤት ወደ ሚስቴ ልግባ አለ። አባቷ ግን እንዳይገባ ከለከለው። አባቷም ፈጽመህ የጠላሃት መስሎኝ ለሚዜህ አጋባኋት። ታናሽ እህቷ ከእርሷ ይልቅ የተዋበች አይደለችምን? እባክህ በእርሷ ፈንታ አግባት አለው። ሶምሶኑም ከእንግዲህ ወዲህ በፍልስጥኤማውያን ላይ ክፉ ባደርግ እኔ ንጹሕ ነኝ አላቸው። ሶምሶኑም ሄዶ ሦስት መቶ ቀበሮች ያዘ። ችቦም ወስዶ ሁለት ሁለትም ቀበሮች በጅራታቸው አሰረ፣ በሁለቱም ጅራቶች መካከል አንድ ችቦ አደረገ። ችቦውንም አንድዶ በቆመው በፍልስጥኤማውያን እህል መካከል ሰደዳቸው። ነዶውም የቆመውን እህል ወይኑንም ወይራውንም አቃጠለ። ፊልስጤማውያንም ይህን ያደረገው ማን ነው? አሉ። እነርሱም ሚስቱን ወስዶ ለሚዜው አጋብቶበታልና የተምናዊው አማች ሶምሶን ነው አሉ። ፊልስጤማውያንም ወጥተው ሴቲቱንና አባቷን በእሳት አቃጠሉ። ሶምሶንም እናንተ እንዲሁ ብታደርጉ፣ እኔ እበቀላችኋለሁ፣ ከዚያም በኋላ አርፋለሁ አላቸው። እርሱም ጭን ጭናቸውን ብሎ በታላቅ አገዳደል መታቸው። ወርዶም በኤጣም አለት ባለው ዋሻ ውስጥ ተቀመጠ። ፊልስጢማውያንም ወጡ፣ በይሁዳም ሰፈሩ፣ በሌሁ ላይም ተበታትነው ተቀመጡ። የይሁዳም ሰዎች በእኛ ላይ የወጣችሁት ለምንድን ነው አሉ። እነርሱም ሶምሶኑን ልናስር እንዳደረገብንም ልናደርግበት መጥተናል አሉ። ከይሁዳም ሰዎች ሦስት ሺህ የሚያህሉ በኤጣም ዓለት ወዳለው ዋሻ ወርደው ሶምሶንን ገዦቻችን ፊልስጤማውያን እንደሆኑ አታውቅምን? ያደረግህብን ይህ ምንድር ነው አሉት። እርሱም እንዳደረጉብኝ እንዲሁ አደረግሁባቸው አላቸው። እነርሱም አስረን በፊልስጤማውያን እጅ አሳልፈን ልንሰጥህ መጥተናል አሉት። ሶምሶንም እናንተ እንዳትገድሉኝ ማሉልኝ አላቸው። እነርሱም አስረን በእጃቸው አሳልፈን እንሰጥሃለን እንጂ አንገድልህም ብለው ተናገሩት። በሁለትም አዲስ ገመድ አሰሩት። በሁለቱም አዲስ ገመድ አስረው ከዐለቱ ውስጥ አወጡት። ወደ ሌሁ በመጣ ጊዜም ፍልስጥኤማውያን እልል እያሉ ተገናኙት። የእግዚአብሔር መንፈስ በኃይል ወረደበት። ክንዱም የታሰረበት ገመድ በእሳት እንደ ተበላ እንደ ተልባ እግር ፈትል ሆነ። ማሰሪያዎቹም ከእጁ ወደቁ። አዲስም የአህያ መንጋጋ አገኘ። እጁንም ዘርግቶ ወሰደው፣ በእርሱም አንድ ሺህ ሰው ገደለ። ሶምሶኑም በአህያ መንጋጋ ክምር በክምር ላይ አድርጌያቸዋለሁ። በአህያ መንጋጋ አንድ ሺህ ሰው ገድያለሁ አለ። መናገሩንም በፈጸመ ጊዜ መንጋጋውን ከእጁ ጣለ። የዚያንም ስፍራ ስም ራማትሌሂ ብሎ ጠራው። እርሱም እጅግ ተጠምቶ ነበርና አንተ ይህችን ታላቅ ማዳን በባሪያህ እጅ ሰጥተሃል። አሁንም በጥም እሞታለሁ ባልተገረዙትም እጅ እወድቃለሁ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም በሌሂ ያለውን አዘቅት ሰነጠቀ፣ ከእርሱም ውኃ ወጣ። እርሱም ጠጣ፣ ነፍሱም ተመለሰች፣ ተጠናከረም። ስለዚህም የዚያን ቦታ ስም ዐይንሃ ቈሬ ብሎ ጠራው። ይህም እስከ ዛሬ ድረስ በሌሂ አለ። በፍልስጥኤማውያንም ዘመን በእስራኤል ላይ ሀያ ዓመት ፈረደ።